የደቡብ ሱዳን መንግስት ወታደሮች ከዩጋንዳ ጋር በሚያዋስነው ድንበር አካባቢ በምትገኘው የፓጆክ ከተማ ላይ ጥቃት በመሰንዘር ብዙዎችን መግደላቸው ተሰምቷል። የሱዳን ህዝብ ነጻ አውጪ ጦር በምህፃሩ ኤስፒኤልኤ ሃምሳ ሺህ ሰው በሚኖርባት ከተማ ባለፈው ሰኞ የጣለውን ጥቃት ሸሽተው ወደ ሶስት ሺህ የሚጠጉ የደቡብ ሱዳን ዜጎች በትናንት ሁለት ወደ ጎረቤት ዩጋንዳ ተሰደዋል። በተባበሩት መንግስታት ድርጅት ዘገባ መሰረት ዩጋንዳ በዓለም ብዙ ስደተኞችን የምታስተናግድ ሀገር ናት። በወቅቱ በቢዲቢዲ የስደተኞችን መጠለያ ጣቢያ 274 ሺህ ስደተኞች እንደሚገኙ ተመልክቷል። በዚህ ወር ብቻ 800 ሺህ የደቡብ ሱዳን ስደተኞች ዩጋንዳ እየገቡ ሲሆን ይህ በዩጋንዳ ስደተኞችን የማስተናገድ አቅም ላይ ትልቅ ችግር እንደደቀነ ተሰምቷል። ይኸው አዲሱ የስደተኞች እንቅስቃሴ ሰሞኑን በደቡብ ሱዳን በፈነዳው ውጊያ ሰበብ ብቻ እየተከሰተ ሳይሆን በሀገሪቱ በሚታየው ረሃብና እየወደቀ ባለው የኢኮኖሚ ሁኔታም ምክንያት ነው። በወቅቱ ከደቡብ ሱዳን ወደ ዩጋንዳ የሚሰደደው ሰው ቁጥር መጨመሩ የዩጋንዳን መንግስትና የእርዳታ ድርጅቶችን እያሳሰበ ተገኝቷል። የተባበሩት መንግስታት የስደተኞች ጉዳይ ተመልካች መስሪያ ቤት ዩኤንኤችሲአር በዩጋንዳ መጠለያ ጣቢያዎች ያሉትን ስደተኞች በጠቅላላ ለመርዳት ቢያንስ 782 ሚሊዮን ዶላር እንደሚያስፈልግ አመልክቷል። የግብረ ሰናዩ ድርጅት ወርልድ ቪዥን የዩጋንዳ ቅርንጫፍ ኃላፊ ጅልበርት ካማንጋ ከሰሜን ዩጋንዳ ለዶይቸ ቬለ በስልክ እንዳስረዱት ብዙዎቹ በሀገሪቱ የሚንቀሳቀሱት የእርዳታ ድርጅቶች ስራቸውን የማከናወን ችግር ገጥሟቸዋል። ዓለም አቀፉ ማህበረሰብ በዩጋንዳ ያሉትን ስደተኞች ለመርጃ እንደሚፈልገው እርዳታ እየሰጠ አይደለም። የዩጋንዳ መንግስት ድጋፍ የሚሞገስ ቢሆንም ስደተኞቹን ያስተናግድ ዘንድ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግለት ጥሪ እናቅርባለን። ምክንያቱም በዩጋንዳ ያሉት የእርዳታ ድርጅቶች በጠቅላላ የበጀት እጥረት አጋጥሟቸዋል። ስደተኞችም በበኩላቸው በቂ እርዳታ አልቀረበም በሚል ቅሬታ እያሰሙ መሆኑን አንዱ ስደተኛ አስታውቋል። በዩጋንዳ የአንድ መጠለያ ጣቢያ ኃላፊ ባሪያም ዌስጋ ሮበርት እንዳሉት የእርዳታ ድርጅቶቹ በቂ ምግብ ስለሌላቸው ለስደተኞች የተወሰነ ምግብ ብቻ ነው የሚሰጡት። የዩኤንኤችሲአር ኃላፊ ፊሊፖ ግራንዴም ባለፈው ዓመት ዩጋንዳን በጎበኙበት ጊዜ ሀገሪቱ በየጊዜው ቁጥራቸው እየጨመረ የሄዱትን ስደተኞች ለማስተናገድ ችግር እንደገጠማት በማስረዳት ድጋፍ እንዲደረግላት ጥሪ አቅርበው ነበር። መንግሥት እያቀረበ ያለውን እርዳታና የስደተኞች ቁጥር መጨመር በሄደበት ሰበብ የገጠመውን ተግዳሮት ራሴ ለመመልከት ችያለው። ከዚህም በመነሳት ለጋሽ ሀገራት ተጨማሪ እርዳታ እንዲያቀርቡ እማጸናለው። ዩጋንዳ ስደተኞችን ማስተናገዷን እንደምትቀጥል የወርልድ ቪዥን የዩጋንዳ ቅርንጫፍ ኃላፊ ጅልበርት ካማንጋ ቢገልጹም ዓለም አቀፉ ማህበረሰብ የደቡብ ሱዳን ውጊያ የሚያበቃበትንና ስደተኞቹም ወደ ትውልድ ሀገራቸው የሚመለሱበትን መንገድ ቢያፈላልግ መልካም እንደሚሆን አስታውቀዋል። ዩጋንዳ ከሚገኙት የደቡብ ሱዳን ስደተኞች መካከል 86 ከመቶ ሴቶችና ሕፃናት ናቸው።